ኢኮኖሚው አለ ካቻ የሞባይል ገንዘብ አገልግሎት ከኢትዮጵያ ብሔራዊ ባንክ በተሰጠው ፈቃድ መሠረት ስራ ለመጀመር እየተንደረደረ ነው። በኢትዮጵያ ገበያ በተንቀሳቃሽ ስልኮች የተለያዩ የገንዘብ አገልግሎቶች ማቅረብ የሚያስችል ፈቃድ በማግኘት ከግሉ ዘርፍ ካቻ የመጀመሪያው ነው። አቶ ይገርማል መሸሻ የኩባንያው የገበያ ልማት ዳይሬክተር ናቸው። የሙከራ ትግበራችን ከስልሳ ቀን ያልዘለለ ነው የሚሆነው በኢትዮጵያ ብሔራዊ ባንክ ሕግ መሰርት ሙከራ ትግበራችን እንደጨረስን የኢትዮጵያ ብሔራዊ ባንክ መዝኖ ሙሉ ለሙሉ ወደ ገበያ መግባት ትችላላችሁ የሚለውን ፍቃድ እንመጠን በቀጥታ ወደ ገበያ ለመግባት እየሰራ ነው። አቶ ይገርማል ኩባንያው በተግባር ስራ የሚጀምርበትን ጊዜ ይህ ነው ብሎ ለመናገር ቢቸግራቸውም፣ እጅግ በጣም አጭር እንደሚሆን ግን እምነታቸው ነው። ይህ ኩባንያ በሚሊዮን ብር የተከፈለ በሁለት መቶ ሚሊዮን ብር የተፈረመ ካፒታል የተቋቋመ ነው። ከስልሳ አምስት በመቶ በላይ የኢትዮጵያ ሕዝብ የፋይናንስ አገልግሎት ተደራሽነት ችግር አሁንም አለበት። ወደ ፍትሐዊነት ይሹም ስትመጣ ከብድር አኳያ ሰማኒያ ሶስት ነጥብ ሶስት ሚሊዮን አካባቢ የቁጠባ ሂሳብ ባለበት ሀገር ውስጥ ከሶስት መቶ ሀምሳ ከሶስት መቶ ስልሳ ሺህ የማይዘልቅ ቁጥር ያለው ተበዳሪ ያለው በዋናነት የፋይናንስ አገልግሎትን ተደራሽነት የፋይናንስ አገልግሎትን አካታችነት ለመፍታት ነው። ባለአክሲዮኖቻችን ይህን ኮምፓኒ የመሰረቱት የኢትዮጵያ ብሔራዊ ባንክን ፈቃድ ከእጁ ያስገባው ካቻ በኩባንያው አስራ ሶስት ባለድርሻዎች በሀሳብ ደረጃ የተጠነሰሰው ከሶስት አመታት በፊት ነው። ያለፉትን ሶስት አመታት የህግና የቴክኖሎጂ መመዘኛዎችን ለማሟላት ስራ ላይ ቆይቷል። አቶ የግርማል እንደሚሉት ካቻ በራሱ ባለሙያዎች ከፍተኛ ጊዜና መዋለ ንዋይ የፈሰሰበት ቴክኖሎጂ አዘጋጅቷል። እታችኛው ማህበረሰብ ጋር የሚገኝ ማንኛውም ሲም ካርድ ተጠቅሞ አገልግሎት ሊሰጥ በሚችል የሞባይል ቀፎ ካቻን መድረስ ገንዘብ ማስቀመጥ፣ ገንዘብ ማውጣት፣ ሐዋላ መቀበል፣ ሐዋላ መላክ፣ ዓለም አቀፍ ሐዋላ መቀበል፣ ክፍያ መክፈል ኢንክሉዲንግ የባስ ቲኬት የዩቲሊቲ ፔመንት ይህን ሁሉ እንደርሳለን ብለን ነው የምናስበው። ለህብረተሰቡ በዩኤስኤስዲ ወይም በአጭር ቁጥር ኮከብ ስድስት ሰባ ሰባት መሰላል ተጠቅመን ሁሉም ደንበኞቻችን አክሰስ እንዲያደርጉ እናደርጋለን። ከዛ በተጨማሪ የአንድሮይድም የአይኦኤስም አፕሊኬሽኖች አሉ። በአራተኛ ደረጃ ደግሞ የዌብ ፖርታል ይኖረናል። ከዚህ በተጨማሪ ለአይነ ስውራት ለአጠቃቀም እንዲያመች ብለን የአይቪአርም ይኖረናል። በድምጽ ታግዞ የሚሰጥ አገልግሎት ይኖረናል ማለት ነው። ከአቻ ስራ ሲጀምር ከኢንሹራንስ ኩባንያዎች በመተባበር የመድን ዋስትና የማቅረብ ውጥን አለው። ለስልክ የአየር ሰዓት መሸመትና የካርድ ክፍያዎች መፈጸም የሚያስችሉ አገልግሎቶችም ይኖሩታል። ገበያውን ሰብረው ለመግባት ግን በተለይ በአንደኛው የስራ ዘርፍ ላይ ካቻ ተስፋ ሰንቋል ያለመያዣ አነስተኛ ብድር ማቅረብ አንኮላትራላይዝ ወይም ምንም አይነት መያዣ የማይጠየቅባቸው አነስተኛ ብድሮችን በኢትዮጵያ ብሔራዊ ባንክ መመሪያ ወይንፔ ዜሮ አንድ ሁለት ሺ ሀያ መሰረት ፈቃድ ስናገኝም የተሰጠን ስልጣን ስለሆነ በዋናነት ካቻ እንደ አንድ ማሸነፊያ ወይም መወዳደሪያ አገልግሎት አድርጎ የሚያቀርቡ ይህንን ነው የሚሆነው። በዋናነት የታችኛውን የህብረተሰብ ክፍል ከማገዝ አኳያ በከፍተኛ የሆነ የኑሮ ውድነት ምክንያት ከአንድ ወር ደሞዙ ሌላኛው ወር ደሞዙ ለመድረስ የሚቸገረውን ደሞስተኛ ማህበረሰብ የትምህርት ቤት ክፍያ፣ የሕክምና ወጪ ከቨር ለማ ማድረግ ወይም ደግሞ አሁን ከፍሎ በኋላ ላይ ለመተካት ለሚቸገር ወንድም ኢትዮጵያዊ ሕዝብ በሙሉ መድረስ ይፈልጋል ካቻ። ከመደበኛ የፋይናንስ ተቋማት ጋር በጋራ በመሆን ምንም አይነት መያዣ የማይጠይቅባቸውን በጣም ልዩ ልዩ ፈርጀ ብዙ የሆኑ ችግሮችን የሚፈቱ የብድር አገልግሎቶችን እናቀርባለን። በዚህ ረገድ ከመደበኛው የባንክ አገልግሎት ወይም የባንክ ብድር አገልግሎት በተለየ መንገድ ለሁሉም እንደየፍላጎቱ በሃይማኖታዊ ያስተሳሰብ ሊሆን ይችላል። ሸሪያ ኮምፕላያንት የሆነ የእስልምና የሸሪያውን የተከተለ ራሱን የቻለ የብድር ፕሮዳክቶች ይኖሩናል። በመደበኛው የባንክ ስርዓት ደግሞ የሚታዩ የሚስተናገዱ ልዩ ልዩ ብድሮች ይኖሩናል። አነስተኛ ሁኑ ነገር ግን ፍጹም መያዣ ማይጠየቅባቸው ማለት ነው። ካቻ የሞባይል ገንዘብ አገልግሎት ሊያበድር የሚችለው የገንዘብ መጠን እስካሁን አልተወሰነም። ነገር ግን ኩባንያው ለደንበኞቹ አገልግሎት ለመስጠት የሚያስችለው የብድር ትንተናና ምዘና ሰርቶ ውሳኔ የሚያሳልፍ ቴክኖሎጂ አዘጋጅቷል። ቴክኖሎጂው የደንበኛውን የመበደር እና የመክፈል አቅም ከተለያዩ አቅጣጫዎች እንደሚተነትን አቶ ይገርማል አስረድተዋል። ሲስተሙ ደንበኛው በከስተመር ዳታ ፕሮቴክሽን ሕግጋት መሰረት የፈቀደለትን መረጃ በሙሉ ወስዶ ተንትኖ ሲስተሙ ራሱ ለእርሶ ካቻ ላይ ብድሮት የሚችለው ገንዘብ ይህን ያህል ነው ብሎ ሊሚት ያሳያል። አኮርዲንግሊ ሁሉም ሰው በሚፈልገው ልክ ከዛ ላይ እያቀናነሰን ቢሆን ወይም አንድ ላይ የሳምንት፣ የአስራ አምስት ቀን፣ የወር፣ የሁለት ወር ብድሮችን መውሰድ የሚችልበትን ዕድል እናመቻቻለን ማለት ነው። በኢትዮጵያ እንዲህ የብድር አቅርቦትን ጨምሮ የፋይናንስ አገልግሎትን ተደራሽነትና አካታችነት የማዳረስ ጉዳይ ለረዥም ዓመታት ለባንኮችና የማይክሮፋይናንስ ተቋማት የተተወ ሆኖ ቆይቷል። ከዚህ ቀደም ስራ ላይ የነበረው የኢትዮጵያ ብሔራዊ ባንክ መመሪያ በሞባይልና በወኪሎች አማካኝነት የገንዘብ ዝውውርን ጨምሮ የፋይናንስ አገልግሎት የማቅረብ ስራ ለእነዚሁ ለባንኮችና የማይክሮ ፋይናንስ ተቋማት ብቻ የሚፈቀድ ነበር። በዚህም የኢትዮጵያ ባንኮችና የማይክሮ ፋይናንስ ተቋማት ሄሎካሽ፣ ኤም ብር፣ ሲቢኢ ብርና አቢሲኒያ ፔን በመሳሰሉ አገልግሎቶች ስራውን ለማከናወን ሲሞክሩ ቆይተዋል። በተባበሩት መንግስታት ካፒታል ዴቨሎፕመንት ፈንድ የዲጂታል ገንዘብ አገልግሎት ባለሙያው አቶ እንዳሻው ተስፋዬ የኢትዮጵያ ብሔራዊ ባንክ መመሪያ እንደ ካቻ ያሉ ኩባንያዎች በዘርፉ እንዳይሰማሩ ከልክሎ መቆየቱን ያስታውሳሉ። የቴክኖሎጂ ተቋማት አገልግሎቱን መስጠት አይችሉም። ምክንያቱም ፍቃድ እነሱ ማግኘት ስለማይችሉ ባንክ ወይም ማይክሮ ፋይናንሶቹ እንደነበረው የመረዳት መጠን አገልግሎቶቹን እንግዲህ ለተጠቃሚ የማድረስ ስራ ነው ሲሰራ የነበረው ዋነኛን የጀመረው ኤግዚስት የሚያደርጉ ደንበኞችን ከሬጉላር አካውንት ቢያንስ ወደ ትራንዛክሽናል ወደሚባለው ወደ ሞባይል መኒ ወይም ደግሞ ኢማኒ ይባላል አንዳንድ ወይ ዋሌት ዋሌትም አካውንት ይባላል ብዙ ስሞች አሉት። እሱን አካውንት መጠቀም እንዲችሉ የማድረግ፣ የማስተማር፣ የማስተዋወቅ እና ደግሞ የመግፋት ስራ ነው ሲደረግ የነበረው። የባንክን አገልግሎት በምናይበት ሰት ላይ ወይ ማይክሮ ፋይናንስን አገልግሎት በምናይበት ሰት ላይ ስራው በዋነኛነት ብራንች ቤዝድ የሆኑ አገልግሎቶች ደንበኞች የሚቀርቡበት ነው። የሞባይል ማኒ ግን ከብራንች ወጥቶ ይዘር ስልክ ላይ ወይንም ደግሞ የዲስትሪቢዩሽን ኔትወርኮችን የተለያዩ የሸቀጥ ሱቅ በለው ፔትሮል ስቴሽን ፋርማሲዎች ወይም ደግሞ ቼን ኦፍ ሱፐር ማርኬቶች ሊሆን ይችላል በመጠቀም የፋይናንስ አገልግሎትን በቀላሉ ህብረተሰቡ ጋር አጠገብ ባሉ የንግድ እንቅስቃሴ በሚገኙ ተቋማት ላይ ፋይናንስ ተቋምን እንደ አንድ ፕሮዳክት አቬይል በማድረግ ደንበኞች ተጠቃሚ ወይም ህብረተሰቡ ተጠቃሚ መሆን የሚችልበትን ስርዓት መገንባት ነው። እና እኛ ሀገር ላይ ባንኮች ካለው የቢዝነስ ሞዴል ብራንች ቤዝድ የሆነ የባንኪንግ አገልግሎት ጋር ትንሽ የሚቃረን አካሄድ ስለነበረው እንደ አንድ የአገልግሎት አይነት ለማቅረብ ሲሞከር ስለነበረ የሚገባውን ያህል ፎከስ አግኝቶ ሁሉም ጋር ተደራሽ መሆን ሊችል ያልቻለበት ሁኔታዎች አሉ። ካቻ የሞባይል ገንዘብ አገልግሎት በገበያው መሰማራት የሚያስችለውን ፈቃድ ያገኘው የኢትዮጵያ ብሔራዊ ባንክ በመጋቢትና በነሐሴ 2012 ሁለት መመሪያዎችን ይፋ ካደረገ በኋላ ነው። መመሪያዎቹ የክፍያ መፈጸሚያ መንገዶችና አገልግሎት አቅራቢ ተቋማቱን ለማስተዳደር የወጡ ሲሆኑ ከዚህ ቀደም ለባንኮችና የማይክሮፋይናንስ ተቋማት ብቻ ተዘግቶ የቆየውን ዘርፍ እንደ ካቻ ላሉ ኩባንያዎችም ክፍት አድርገውታል። ባንኮች ብቻ ሳይሆኑ ነን ፋይናንሻል ኢንስቲትዩሽንም አገልግሎቱን መስጠት የቻሉበትን ስርዓት ስለተዘረጋ እዚህ ላይ ብሔራዊ ባንክ ጥሩ ነገር አድርጓል። ኢትዮ ቴሌኮም ባለፈው ዓመት ቴሌ ብር አገልግሎትን የጀመረበት ዋነኛ ምክንያትም ከፖሊሲ አንጻር ለቀቅ ከማለት የተነሳ ነው። በዚህ ዓመትም እንደዚሁ ሌሎች ፔይመንት ሲስተም ኦፕሬተር በሚባል ታይ ራሱ አገልግሎት ለመስጠት ፍቃድ ያገኙ እንደ ቻፓ አሪፍፔ የመሳሰሉ ድርጅቶች ፔመንት ኢንስትሩመንት ደግሞ ሞባይል መኒ አገልግሎትንም ደግሞ ለመስጠት እንደዚሁ ካቻ የሚባል ተቋም ከፕራይቬት ሴክተሩ ባንክ ወይም ማይክሮፋይናንስ ወይም ኢንሹራንስ ካምፓኒ ሳይሆኑ አገልግሎት ለመስጠት ፍቃድ ያገኙበት ሁኔታ ስላለ ፖሊሲ ያን ትልቅ መፍትሄ አስቀምጧል ማለት ነው የኢትዮጵያ ብሔራዊ ባንክ መመሪያ እንደ ካቻ ላሉ ኩባንያዎች ካቀረበው እድል መካከል አንዱ በወኪሎች አማካኝነት ስራቸውን እንዲከውኑ መፍቀዱ የሚጠቀስ ነው። ደንበኞች ወደ ባንክ ቅርንጫፎች መሄድ ሳያስፈልጋቸው ባንኮች፣ የማይክሮፋይናንስ ተቋማትና እንደ ካቻ ያሉ ኩባንያዎች የሚሰጧቸውን አገልግሎቶች በወኪሎች በኩል ማግኘት ይችላሉ። ካቻ ከሁለት ሱፐር ኤጀንቶች ጋር ስምምነት አድርጎ ቀሪ ወደ መሬት የማውረድ ትግበራ ላይ ነው የሚገኘው። እነዚህ ሱፐር ኤጀንቶች በአሁኑ ጊዜ ሰላሳ ሺህ አክቲቭ አገልግሎት ሊሰጡ የሚችሉ በሌሎች አገልግሎት ከነሱ ጋር የተሳሰሩ ወኪሎች በመላ ሀገሪቱ አሉ። እነሱን ተጠቅመን ሕብረተሰቡን እንደርሳለን ብለን እናስባለን። ከዛ በተጨማሪ እንደ ፋይናንስ አገልግሎት ሰጪነታችን በሁሉም የኢትዮጵያ ብሔራዊ ባንክ በሚፈቅዳቸው መመሪያዎችና አካሄዶች መሰረት ከባንኮች፣ ከማይክሮፋይናንሶች፣ ከኢንሹራንስ አገልግሎት ሰጪዎች ጋር በሙሉ ኢንተግሬት አድርገን አገልግሎት እንሰጣለን። ለዚህ ደግሞ የናሽናል ስዊችንም ተጠቅመን በካቻና በመሰል የፋይናንስ ተቋማት መካከል ትራንዛክሽኖችን የምናሳልጥ ነው የሚሆነው። ከዛ በተጨማሪ የሁሉም ባንኮች ኤቲኤም ማሽኖች የሁሉም ባንኮች የክፍያ መቀበያ ፖስ ማሽኖች በሙሉ ለካቻ እንደ አገልግሎት መስጫ ፖይንት አድርገን ነው የምንቆጥራቸው ማለት ነው። የደንበኞቹን ቁጥር ከሀያ አንድ ሚሊዮን በላይ ያደረሰው ቴሌብር አሁን ካቻ በሚገባበት የሞባይል ገንዘብ አገልግሎት ዘርፍ ከፍተኛ ድርሻ አለው። በመጪው ነሐሴ በድሬዳዋ ስራውን አንድ ብሎ የሚጀምረው ሳፋሪኮም በተመሳሳይ አገልግሎት እንዲሰማራ ከመንግስት ፈቃድ እንደሚሰጠው ይጠበቃል። የካቻ የሞባይል ገንዘብ አገልግሎት የገበያ ልማት ዳይሬክተር አቶ የግርማል መሸሻ ስለ ውድድሩ ሲጠየቁ ይህን መልሰዋል። ከስልሳ አምስት በመቶ በላይ የኢትዮጵያ ህዝብ ምንም አይነት የባንክ አገልግሎት በማያገኝበት ሁናቴ ውስጥ ሆነ ሌላው አለም ላይ በምናየው ልክ የባንኮች ውድድር በሌለበት ሀገር ላይ በሞባይል ገንዘብ ዝውውር ወደ ውድድር ይገባል ብለን አናስብም በዋናነት እዚህ ሀገር ከፍተኛ የሆነ የእውቀት ችግር አለ የፋይናንሻል ሊትረሲ የአዌርነስ ጉዳይ አለ አስቀድሞ ወደ ገበያ የገባውን የኢትዮ ቴሌኮም ኩባንያ ጨምሮ ሁሉም የፋይናንስ ዘርፍ ላይ እየሰራን ያለን ኩባንያዎች ተረባርበን ተጋግዘን ህብረተሰባችንን ከፋይናንስ ስርዓቱ ጋር በተያያዘ ያለበትን ተጠቃሚነት ማረጋገጥ ፕራዮሪቲያችን ነው ኢንክሉዥን እንላለን። ሁሌም እንደምታውቀው በተግባር አካታችነትን ወደ ገበያው እናምጣ የኛ መሰረታዊ መሪያ ነው። ያን ለማድረግ ከሁሉም አካላት ጋር እንተባበራለን። በተባበሩት መንግስታት ካፒታል ዴቨሎፕመንት ፈንድ የዲጂታል የገንዘብ አገልግሎት ባለሙያው አቶ እንዳሻው ተስፋዬ ገበያው ገና እንዳልተነካ ይስማማሉ። ዘርፉ አሁን በአገሪቱ ባሉ መሰረተ ልማቶች ላይ ብቻ እንኳ በቅጡ ከተስፋፋ ከዚህ ቀደም አመርቂ የፋይናንስ አገልግሎት ያላገኘውን የህብረተሰብ ክፍል ተጠቃሚ ማድረግ ይቻላል የሚል እምነት አላቸው። ፕሮዳክት እና ሰርቪሶቻቸው ሌላው የሚያቀርበውን ኮፒ አድርጎ ዴሊቨር ለማድረግ ብቻ የሚሞከር ከሆነ እሱ ችግር ነው የሚፈጥረው። ኦልሬዲ ተጠቃሚም አይሆኑም። ነገር ግን ችግር ፈቺ የሆነ ታች ህብረተሰብ የሚፈልገውን አገልግሎት የሚያቀርብ ተቋም ሆኑ እስከመጡ ድረስ የተሻለ ተፎካካሪ መሆን ይችላሉ። ኢትዮ ቴሌኮም ኦር እንደ ፊውቸርም ደግሞ ሳፋሪኮም እንደዚህ አይነት ፕሮዳክታቸውን ላውንች ሲያደርጉ በአቅም ደረጃ ትልቅ እንደሆኑ የታወቀ ነው እና ኮምፒውት ማድረጉ ቻሌንጂንግ ሊሆን ይችላል። ነገር ግን ሁሌም መጨረሻ ላይ ወደ ከስተመር ሰርቪስ እና ፕሮዳክት ይወርዳል እና እሱ ላይ ማን ምን እየሰራ ነው የሚለውን ነገር ክሊያንቱ በማወቅ የተሻለ ዲስትሪቢዩሽን ኔትወርክ እና ለደንበኛው ማቅርብ ነው የሚለውን ነገር ላይ በመመርኮስ አዳዲስ ካምፓኒዎችም ካቻ ብቻ ሲሆን በርካታ ገበያው ላይ ኦፖርቹኒቲው ሊኖራቸው የሚችልበት አጋጣሚ ነው የሚኖረው። ኩባንያዎቹ ለገበያው የሚያቀርቧቸው ግልጋሎቶች ህብረተሰቡንና ቋንቋውን ታሳቢ ያደረጉ ሊሆኑ እንደሚገባ አቶ እንዳሻው ይመክራሉ። የህብረተሰቡን የቴክኖሎጂ እውቀትና የአጠቃቀም ክህሎት ማዳበርና ተአማኒነት ያላቸው አገልግሎቶች ማቅረብ ከኩባንያዎቹና ከተቆጣጣሪው ባለስልጣን የሚጠበቁ መሆናቸውን ባለሙያው አስረድተዋል።